ትኩረት፣ በአፍሪካ የደቡባዊ አፍሪካ የልማት ማህበረሰብ በምህፃሩ ሳዴክ ከተመሰረተ በዚህ በያዝነው ሳምንት 25 ዓመት ሆነው መንበሩን በቦትስዋና መዲና ጋቦሮን ያደረገው ይኸው ድርጅት በ15ቱ አባል ሀገራት መካከል ማህበራዊና ኢኮኖሚያዊ ትብብርን እንዲሁም ፖለቲካዊ ውህደትንና የጸጥታ ትብብርን የመፍጠር ዓላማ ይዞ የተቋቋመ ነው። በውህዳኑ ነጮች አገዛዝ በአፓርታይድ ስር በነበረችው ጠንካራ የኢኮኖሚ ሀያል መንግስት ደቡብ አፍሪቃ አንጻር በጎርጎሪዮሳዊው 1980 ዓ ም በስድስት የአካባቢው ሀገራት ማለትም በአንጎላ፣ በቦትስዋና፣ ሞዛምቢክ፣ ታንዛኒያ፣ ዛምቢያና ዚምባብዌ የተቋቋመውንና አሳሪ ባህር ያልነበረውን የደቡባዊ አፍሪቃ የልማት ትብብር ጉባኤ በምህጻሩ ኤስኤዲሲሲን ተክቷል። የኤስዲሲሲ መስራች ሀገራት በዚያን ጊዜ አላማቸው በአፓርታይድ ደቡብ አፍሪቃ ላይ ብዙም ጥገኛ ላለመሆንና በአገሮቻቸውም ውስጥ የፖለቲካ መረጋጋትን ለማስፈን ነበር። አንጎላ፣ ቦትስዋና፣ ናሚቢያ፣ ስዋዚላንድ፣ ዴሞክራቲክ ኮንጎ ሪፐብሊክ፣ ማላዊ፣ ሌሶቶ፣ ሞሪሽስ፣ ሞዛምቢክ፣ ማዳጋስካር፣ ሴይሸልስ፣ ታንዛኒያ፣ ዛምቢያ፣ ዚምባብዌ እና ደቡብ አፍሪቃን በአባልነት በመያዝ ነሐሴ 1992 ዓመተ ምህረት በአዲስ መልክ ተቀናጅቶ የተመሰረተው ሳዴክ 25ኛውን ዓመት ባከበረበት በአሁኑ ጊዜ አካባቢውን አዘውትሮ የሚያጠቃውን ድርቅና በዚያም የሚታየውን ድህነት ለመታገል ተጨባጭ እርምጃ እንዲወሰድ አሳስቧል። በየዓመቱ በአባል ሀገራት መካከል የሚዘዋወረው የደቡባዊ አፍሪቃ የልማት ማህበረሰብ የሳዴክ ሊቀመንበርነትን ስልጣን ደቡብ አፍሪቃ በፕሪቶሪያ ከተማ በተካሄደው ዓመታዊው የሳዴክ ጉባኤ ላይ ከስዋዚላንድ ንጉሥ ምስዋቲ ሳልሳይ ተረክባለች። ትንሾቹ የሳዴክ አባል ሀገራት የድርጅቱን ዓላማ በማሳካቱ ረገድ ከትልቋ ደቡብ አፍሪቃ ሊቀመንበርነት ስልጣን ብዙ ነው የሚጠብቁት። ይሁንና ይህን ሚና መጫወቱ ለደቡብ አፍሪቃ ቀላል እንደማይሆን የዓለም አቀፍ ጉዳዮች ተቋም ባልደረባ የሆኑት ደቡብ አፍሪቃዊቷ ታሊታ በርትልስማንስኮት ገልጸዋል። ደቡብ አፍሪካ ለአካባቢው ሀገራት ሁሌም አንድም የትልቅ ወንድምነትን እና የመሪነትን ሚና ስትጫወት ቆይታለች ወይም ሌሎች በተለይም ከሳዴክ በፊት በነበረው ድርጅት ውስጥ መሪነቱን ይዘው የቆዩትን ሀገራት ላለማስቀየም እያለች ቁጥብነትን መርጣለች። ከዚህ ሌላም ደቡብ አፍሪቃ በአካባቢው የንግድ ውህደት እንዲፈጠር ለጋሽ ሀገራት በተደጋጋሚ ያቀረቡት ሀሳብ ደጋፊ አልነበረችም። እንደሚታወቀው ደቡብ አፍሪቃ ከአራት የሳዴክ አባል ሀገራት ማለትም ከስዋዚላንድ፣ ቦትስዋና፣ ሌሶቶና ናሚቢያ ጋር ነጻ የንግድ ቀጠና አቋቁማለች። ታዛቢዎች እንደሚሉት የሳዴክ አባል ሀገራት ከግብ ለማድረስ ያስቀመጡትን በአካባቢያቸው በኢኮኖሚያዊ ልማት የሚደገፍ ፖለቲካዊ መረጋጋትና መልካም አስተዳደር የመፍጠር አላማን እውን ማድረጉ ቀላል አይሆንም። የሳዴካ አባል ሀገራት በጎርጎሪዮሳዊ 2008 ዓ ም ነፃ የንግድ ስምምነት ውል ተፈራርመዋል እያመ ቢሆን ግን እንደ በርትልስማን ስኮት አስተያየት በኢኮኖሚያዊ ውህደት አኳያ ያን ያህል መሻሻል እንዳልታየና አንዳንድ ሀገራትም አሁንም በተናጠል እንደሚሰሩ ነው የሚታየው ይህ ሁኔታም በደቡብ አፍሪቃ የድርጅቱ ፕሬዝደንትነት ስልጣን ዘመንም የሚለወጥ እንደማይሆን በርተልስማን ስኮት አመልክተዋል። ሳዴክ በቅርቡ አንድ ነፃ የንግድ ቀጠና ይሆናል ተብሎ አይጠበቅም። በዚህ ሀሳብ ላይ ስምምነት የለም። ከኢኮኖሚያዊ ውህደት በፊት በአካባቢው ኢንዱስትሪያዊነትና መሰረተ ልማቱ ሊስፋፋ ይገባል በሚለው ሀሳብ ላይ ግን ሁሉም ይስማማሉ። የደቡብ አፍሪካ መንግስትም በሳዴክ ፕሬዝደንትነት ዘመኑ በተለይ ትኩረቱን በአካባቢው ኢንዱስትሪያዊነትና መሰረተ ልማት ሊስፋፋ ይገባል የሚለውን ሀሳብ ወደ ተግባር በመቀየሩ ላይ ለማሳረፍ ይፈልጋል። ደቡብ አፍሪቃ የማዕድን የመድኃኒት ምርት ኢንዱስትሪና የአገልግሎት መስጫን ለመሳሰሉ ድንበር ባሻገር ዘርፎች ባለሀብቶችን ለመሳብ እንደምትሰራ ገልጻለች። በአካባቢው የጋራ የኤሌክትሪክ ገበያ ከተቋቋመ ሰንበት ብሏል። ፓወር ፑል በሚል መጠሪያ በሚታወቀው የጋራው የኤሌክትሪክ ኃይል ገበያ አማካኝነት የሳዴክ አባል ሀገራት የኃይል ምንጭ ልውውጥ ያደርጋሉ። በግዙፎቹ የዱር አራዊት ፓርኮች መካከል የነበረው ድንበርም የተነሳ ሲሆን ለፓርኮቹ ጎብኚዎች በአካባቢው አንድ አይነት ቪዛ መስጠት ተጀምሯል። ይሁን እንጂ በንግዱ ዘርፍ በሳዴክ አባል ሀገራት መካከል ግንኙነቱ ንዑስ መሆኑ በአካባቢው ላይ አሁንም ችግር እንደደቀነ የዓለም አቀፍ ጉዳዮች ተቋም ተንታኝ ወይዘሮ ታሊታ በርትልስ ማንስኮት በማስረዳት አባል ሀገራት በጋራ ሊደርሱት ስለሚፈልጉት ጉዳይ በጥሞና እንዲያስቡበት ሀሳብ አቅርበዋል። የሳዴክ አባል ሀገራት መንግስታት ከውህደቱ በፊት በዚሁ ረገድ ብዙ ሊሰሩ ይገባልም ብለዋል። ኢኮኖሚያዊ ውህደት ከመፈጠሩ በፊት አባል ሀገራት በመካከላቸው ንግዱን ማሳደግ መቻል አለባቸው። መዘርዝሮች አሁን እንደሚያሳዩት አባል ሀገራት እርስ በርስ የሚያካሄዱት ንግድ ሲታይ በጣም ዝቅተኛ ነው። ብዙዎቹ ከቻይና፣ ከብራዚልና ከህንድ ወይም ከቀድሞ ቅኝ ገዢ ሀገራት ጋር ነው ንግዱን የሚያካሄዱት። በዚህም የተነሳ የእርስ በርሱ ንግድ በጣም ችግር ይታይበታል። የጀርመናውያኑ የደቡባዊ አፍሪቃ የኢንዱስትሪና ንግድ ምክር ቤት ኃላፊ ማቲያስ ቦድንበርግም እንደሚሉት በአባል ሀገራት መካከል የሚኖረውን ትብብር በተመለከተ አሳሪ ባህሪ ይዞ በ1992 ዓ ም የተቋቋመው ሳዴክ ከአንድ ሩብ ምእተ ዓመት በፊት ይዞት የተነሳውን ኢኮኖሚያዊና ፖለቲካዊ ውህደት ገናውን አላደረገም። እርግጥ ሳዴክ በአጠቃላይ እንደ እያንዳንዱ አባል ሀገሩ አድጓል፣ ግን ያስቀመጠው ዓላማ በጣም ትልቅ ከመሆኑ የተነሳ ለአባል ሀገራቱ ፈታኝ ሆኖባቸዋል። በሳዴክ አባል ሀገራት መካከል ኢኮኖሚያዊ ግንኙነት እንዲሁም እርስ በርስና ከአውሮጳ ህብረት ጋር በ2016 ዓ ም የተፈረመው የንግድ ስምምነት ተጠናክሯል። ይሁንና የፖለቲካ ጥያቄ በሚነሳበት ጊዜ አስማሚ ሀሳብ ላይ መድረስ ለአባል ሀገራቱ አዳጋች መሆኑን ነው ቦድንበርግ የገለጹት። ይህ በተለይ በዚምባብዌ ዴሞክራሲያዊ ምርጫ እንዲካሄድ የረጅም ዓመታት የሀገሪቱን ፕሬዝደንት ለማግባባት ብዙ ጊዜ የተደረጉ ሙከራዎች በከሸፉበት ድርጊት በግልጽ ታይቷል። ይህም የሳዴክን ደካማነት የሚጠቁም ነው በሚል አንዳንዶች ቢተቹም ቦድንበርግ ይህን አስተሳሰብ እንደማይጋሩት ነው የተናገሩት። ሳዴክ አቅም የሌለው ድርጅት ነው አልልም ግን ከሳዴክ በፊት የነበረውን ድርጅት መስራች ሀገራት ፍላጎትና ጥቅምን የሚያስቀድም ነው። ለምሳሌ ዚምባብዌ በአፓርታይድ ደቡብ አፍሪቃ፣ አንጻር የተጫወተችው ሚና በሳዴክ ውስጥ ሁሌ ትልቅ ቦታ እንደያዘ ይገኛል። ይህም ሳዴክ በዚችው ሀገር አኳያ በሚከተለው ፖሊሲው ላይ ተጽዕኖ ያሳርፋል። የሳዴክ አባል ሀገራት ያካሄዷቸው ሌሎች የሽምግልና ጥረቶች ግን የተሳኩ እንደነበሩ ለመግለጽ ይቻላል። ለምሳሌ በንዑሷ ሌሶቶ በ2014 ዓ ም መፈንቅለ መንግስት እንዳይካሄድ ሳዴክ አከላክሏል። በማዳጋስካርም የቀድሞው ፕሬዚዳንት ማርክ ራቫሎማናና በ 2009 ዓ ም በጦር ኃይሉና በተቃዋሚው ቡድን መሪ አንድሬ ራዦሊና በኃይል ከስልጣናቸው እንዲለቁ በተገደዱበት ጊዜ ድርጅቱ ለተወሰነ ጊዜ ማዕቀብ መጣሉ የሚዘነጋ አይደለም። የሰብአዊ መብትን ጉዳይ በተመለከተ ሳዴክ ሊያደርገው የሚገባ ብዙ ነገር እንዳለ እያመለከቱት፣ ማቲያስ ቦድንበርግ የድርጅቱ ፍርድ ቤት በዚህ ረገድ ሚናው እጅግ ንዑስ መሆኑን አመልክተዋል። የፍርድ ቤቱ ስልጣን በ2014 ዓ ም ለውጥ ከተደረገበት ወዲህ የሰብዓዊ መብት ጥሰት ክስ ሊያቀርቡ የሚችሉት የአባል ሀገራት ርዕሳነ ብሔር ወይም መራህያነ መንግስት ብቻ ናቸው። ይህ የአካባቢውን መረጋጋትና ሰላም ስጋት ላይ የሚጥል ነው በሚል መንግስታዊ ያልሆኑ ድርጅቶች በማመልከት ዜጎችም በፍርድ ቤቱ ክስ ማቅረብ ይችሉበት የነበረው አሰራር እንዲመለስ መጠየቃቸውን ቀጥለዋል።